ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። This would help uh, build capacity uh, to detect... ይሄ አቅም ለመፍጠር ያግዛል በአህጉሪቱ ያሉ የህብረተሰቡን የጤና ጉዳዮች የተመለከቱ ነጥቦችን በመለየት የዩናይትድ ስቴትስ የበሽታዎች መከላከያ ማዕከል የሲዲሲ የኢትዮጵያ ዲሬክተር ጄፍሪ ሃንሰንን ድምጽ ነው የሰማ ነው። የአፍሪካ የበሽታዎች መከላከያ ማዕከል በሚል መጠሪያ ስለ ተቋቋመው አዲስ ተቋም መስረታ ከተናገሩት የተወሰደ ነው። ዝርዝሩ በዕለቱ አብይ ርዕስ ይቀርባል። ሱዳን በኬሚካዊ ጦር መሳሪያ አገዳ ድርጅት ውስጥ ወሳኝ ቁልፍ ሚና ተሰጣት። በአንዳንድ ተንታኞች ዘንድ ግን የድርጅቱን ተዓማኒነት ጥያቄ ውስጥ የሚያስገባ ውሳኔ ነው በሚል ነቀፋ ተከስቷል። ይህም በዘገባዎቻችን ውስጥ ከተካተቱት ውስጥ ነው። ለምሽቱ ካሉን ሌሎች ዜናዎች ውስጥ ደግሞ የሶማሊላንድ ሪፐብሊክን በመታት ከባድ ድርቅ ሳቢያ ከ ሰማኒያ ከመቶ በላዩ የቀንድ ከብቶች ማለቃቸውን ባለስልጣናቱ ተናግረዋል። አርብቶ አደሮች እንዲህ ያለ ድርቅ አይተን አናውቅም እያሉ ነው። የቀድሞው የግብጽ ፕሬዚደንት ሆዝኒ ሙባረክ ከእስር ተለቀዋል የሚሉትና ሌሎችም አሉን በወቅታዊ ርዕሶች ላይ ያተኮሩ ሌሎች በርከት ያሉ ዘገባዎችና ቅንብሮችን አካተን ከዛሬ አርብ መጋቢት 15 2009 ዓ ም ምሽት ዝግጅታችን ጋር አስተናጋጆች አሉላ ከበደና ቆንጂት ታዬ ነን። ፕሮግራማችንን የምታቀናብረው ብርሃን ኃይሉ ነች። ከስርጭት መሐንዲሱ ጋርም አብረናችሁ እናመሻለን። በቅድሚያ የዓለም ዜናዎችን እናሰማለን። መልካም ምሽት። የሶማሊላንድ ሪፑብሊክን በመታት ከባድ ድርቅ ምክንያት ከሰማኒያ ከመቶ በላዩ የቀንድ ከብቶቿ ማለቃቸውን ባለስልጣናት እየተናገሩ ነው። ድርቁ ብዛት ያላቸውን ሰዎች ገድሏል ካሁን ቀደምም ብዙ ሺዎችም ከቀያቸው ተሰደው በየተፈናቃይ ካምፖች ተጠልለው ነው ያሉት። በቡሮ ከተማ የዶግሂር አገረገዢ ሲናገሩ አብዛኛው የቀንድ ከብት አልቋል፣ ሁኔታው እጅግ የከፋ ደረጃ ላይ ነው ብለዋል። ዝናብ እየጠበቅን ነው። በቀጣዮቹ ቀናት ካልጣለ ግን መንግስት አስቸኳይ ጊዜ ማወጅ ይኖርበታል ብለዋል። በሶማሊላንድ ዙሪያ ከድርቁ በተያያዘ በተከሰቱ በሽታዎች ምክንያት ቁጥሩ ወደ ሀምሳ የሚጠጋ ሰው መሞቱንም ባለስልጣናት ቀደም ብለው አመልክተዋል። የክልሉ አርብቶ አደሮች እንዲህ ያለ ድርቅ እስካሁን አይተን አናውቅም እያሉ ነው። የ63 ዓመቱ አርብቶ አደር ጃማ ሀዱሌ 280 ፍየሎቼ አለቁብኝ አሁን ሰላሳ ብቻ ናቸው የቀሩኝ ብለዋል። ሱዳን የኬሚካል ጦር መሳሪያዎች እገዳ የሚያስፈጽም ድርጅት ስራ አስፈጻሚ ምክር ቤት ምክትል ሊቀመንበር ሆና ተመረጠች። ይመሆኑ ታዲያ የሱዳን መንግስት ባለፈው የአውሮፓውያን አመት ከጥር እስከ ነሐሴ በነበረው ጊዜ ውስጥ በዳርፉር ጀበል ማራ ክፍለ ግዛት ህዝብ ላይ በኬሚካል መሳሪያ ጥቃት አድርሰዋል። በጥቃቱም 250 ሰዎች ተገድለዋል ሲል የዓለም አቀፉ የሰብአዊ መብት ተሟጋጅ ድርጅት አምነስቲ ኢንተርናሽናል ባለፈው መስከረም ወር ያወጣውን ሪፖርት ያስታወሱ ተንታኞች አሳስቦናል ይላሉ። የኬሚካል ጦር መሳሪያዎች እገዳው ድርጅት በወቅቱ ባወጣው መግለጫ ስለ ሪፖርቱ እንደሚያውቅ ጠቅሶ ሪፖርቶቹንና ሌላም የሚገኙ መረጃዎችን እንደሚመረምር ግን ገልጦ ነበር። ሆኖም ድርጅቱ ለሱዳን ስለ ሰጣት የምክትል ሊቀመንበርነት ቦታ ተጠይቆ አስተያየት ለመስጠት ፍቃደኛ ሳይሆን ቀርተዋል። እንደ አውሮፓውያን አቆጣጠር የ2011ን የአረቦች አመጽ ተከትሎ ለስድስት አመታት እስር ቤትና ሆስፒታል የቆዩት የቀድሞ የግብጽ ፕሬዚደንት ሆዝኒ ሙባረክ ተለቀቁ። ሙባረክ ከነበሩበት ወታደራዊ ሆስፒታል ዛሬ አርብ ወጥተው ወደ ቤታቸው ሄደዋል። ሙባረክ በአረብ ሀገሮች ከተዛመተው አመፅ ተከትሎ ለፍርድ የቀረቡ ብቸኛው መሪ ናቸው። ለ18 ቀናት በዘለቀው አመፅ ተቃዋሚ ሰልፈኞች ላይ ግድያ እንዲፈጸም አነሳስተዋል ተብለው የተከሰሱ ሲሆን ሌሎችም ክሶች ተመስርተውባቸው በኋላ ውድቅ ሆነዋል። በቅርቡም ከግድያው ክስ ነፃ ተብለው ተፈርዶላቸዋል። ዛሬ የተለቀቁት ሙባረክ በአሁኑ ወቅት ሂሊዮፖሊስ በሚባለው የካይሮ የባለጸጎች ቀበሌ በሚገኘው መኖሪያ ቤታቸው እያረፉ መሆናቸውን ጠበቃቸው አረጋግጠዋል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የዩናይትድ ስቴትስ የሕዝብ ተወካዮች ምክር ቤት የስለላ ኮሚቴ ሊቀመንበር ሕጋዊ የሆነ የስልክ ጠለፋ መደረጉን በአደባባይ በተናገሩ ማግስት፣ ትናንት ኮሚቴው ዝግ ስብሰባ አካሂዷል። የውጭ ሀገር ሰላዮች ከፕሬዚደንቱ ከዶናልድ ትረምፕ ረዳቶች ጋር ምናልባትም ከሳቸው ከትረምፕ ጋር በስልክ ሲነጋገሩ ተጠልፎ እንዲሰማ መደረጉን ነው የኮሚቴው ሊቀመንበር ይፋ ያደረጉት። ዘጋቢያችን ኢዛቤላ ኮኮሊ ያጠናቀረችውን ዘገባ አዳነች ፍስሐ ይታቀርባለች። ሪፑብሊካዊው የዩናይትድ ስቴትስ የህዝብ ተወካዮች ምክር ቤት የስለላ ኮሚቴ ሊቀመንበር ዴቪድ ኑኔዝ ምስጢራዊውን አሰራር ኮሚቴውን ዘለው በዋይት ሀውስ ለፕሬዚዳንቱ በማሳወቃቸውና ለጋዜጠኞች ይፋ በማድረጋቸው ሲነቀፉ ቆይተዋል። እሳቸው ታዲያ ይህ የማመዛዘንና ያለማመዛዘን ጉዳይ ነው ብለዋል። በመጨረሻ አንዳንዴ ትክክለኛ ውሳኔ ታደርጋለህ፣ ሌላ ጊዜ ደግሞ ልትሳሳት ትችላለህ። ይሁንና በውሳኔ መጽናት ያስፈልጋል። ኑኔስ በአደባባይ ስላወጡት ጉዳይ የሚገልጹትን ሰነዶች ከየት እንዳገኙ ሲጠየቁ ያገኘንበትን ምንጭ ምንጊዜም ቢሆን አንናገርም ብለዋል። የስለላው ኮሚቴ ሊቀመንበር ለኮሚቴው ማሳወቅን ትተው ለፕሬዝዳንቱና ለጋዜጠኞች በመናገራቸው ዲሞክራቱ የኮሚቴው ምክትል ሊቀመንበር አዳም ሼፍ እና አባላቱ ነቅፈዋቸዋል። ሊቀመንበራችን የአስተዳደሩ ወኪል ሆነው እንዲሰሩ አንሻም። ከውክልናው ወይም ከሊቀመንበርነቱ አንዱን መምረጥ ይኖርባቸዋል። ሁለቱን ግን ሊሆኑ አይችሉም። ኑኔስን የሚነቅፉት ሰዎች የካሊፎርኒያው ተወካይ የምክር ቤት አባል ፕሬዚደንት ትራምፕ የቀድሞው ፕሬዚደንት ባራክ ኦባማ ስልኮች እንዲጠልፉ አድርገዋል ሲሉ ያሰሙትን ክስ ለመሸፋፈን ከዋይት ሀውስ ቤተ መንግስት ጋር በመተባበር ያደረጉት ነገር ይሆን የሚል ጥያቄ እያቀረቡ ናቸው። የፌዴራላዊ ምርመራ ቢሮ ኃላፊ ጄምስ ኮሚ ኦባማ ከምርጫው በፊት በትራምፕ ታወር ያሉት የዋና ጽህፈት ቤቶች ስልኮች እንዲጠልፉ አድርገዋል ያሉት ክስ ማረጋገጫ እንደሌለው አረጋግጠዋል። የዋይት ሀውስ ቃል አቀባይ ሻን ስፓይሰር ኑኔስ አገኘሁት ያሉት መረጃ ምንጭ የትራምፕ አስተዳደር ሳይሆን አይቀርም የሚለውን ጥርጣሬ ወደ ጎን ትተዋል። ኑኔስ በምስጢር መያዝ ያለበትን ነገር በአደባባይ በማውጣታቸው ኮሚቴውን ይቅርታ እንደጠየቁ ዲሞክራቷ የምክር ቤት አባል ጃኪ ስፔር ገልጸዋል። የትራምፕ አስተዳደር ለኪስቶን የነዳጅ ቧንቧ ዝርጋታ ፕሮጄ የቀደሙ ፕሬዚዳንት ከሁለት ዓመታት በፊት የከለከሉትን የፌዴራል መንግስት ፈቃድ እንዲሰጥ አደረጉ ትራንስ ካናዳ ኩባንያ በቧንቧው ዝርጋታ ፕሮጀው እንዲካሄድ ፈቃድ ተሰጥቶታል ሲል የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ዛሬ አርብ ጠዋት አስታውቋል። ይህ ሆነው ሀገራችንን የሚጠቅም በመሆኑ ሲልም አክለዋል። የሚኒስቴር መስሪያ ቤቱ እርምጃው የኦባማ አስተዳደር በነዳጅ ቧንቧ ግንባታ ጉዳይ ከወሰደ ውሳኔ ሙሉ በሙሉ ተቃራኒ ሲሆን፣ ፕሬዚዳንት ትራምፕ በዋይት ሀውስ ውሳኔውን ይፋ ሲያደርጉ ባሰሙ ንግግር የተበላሹ ጉዳዮችን ማስተካከል ይዣለሁ ነው ያሉት። ለአሜሪካ የኃይል ምንጭ የሚውል የስምንት ቢሊዮን ዶላር መዋል ንዋይ እስካሁን መጓተቱ መንግስታችን ለምን ያህል ጊዜ ህዝቡንና ኩባንያዎችን ሲጎዳ እንደኖረ የሚያመለክት ነው። ዛሬ እናስተካክላለን። ትክክለኛውንም ነገር እናደርጋለን። የዛሬው እርምጃችን ደግሞ በስራ እድል፣ በደሞዝ፣ በምጣኔ ሀብት ዋስትና ቅድሚያ ለአሜሪካዋን የምንሰጥበት ነው ብለዋል ትራምፕ። አንድ ሺ ሰባት መቶ ማይልስ ርዝማኔ የሚኖረው የነዳጅ ቧንቧ በካናዳ አልበርታ ክፍለ ግዛት በየቀኑ ስምንት መቶ ሰላሳ ሺህ በርሜል ያልተጣራ ነዳጅ ወይም ወደ ዩናይት ስቴትስ ኔብራስካ ክፍለ ግዛት የሚያስተላልፍ ነው። ባለፈው መስከረም የኦባማ አስተዳደር ስለ ፕሮጀክቱ ተጨማሪ ግምገማ ለማድረግ ብሎ ግንባታውን በጊዜያዊነት ካስቆመ በኋላ ፌዴራል ፍርድ ቤት ግንባታው መቀጠል ይችላል ብሎ እንደ በየነም ይታወሳል። የቧንቧ ግንባታው በውሃችን ላይ ብክለት ያስከትላል በማለት የነባሮቹ አሜሪካውያንና ተሟጋጭ የመብት ተሟጋቾች ለበርካታ ወራት ተቃውሞ ሲያሰሙ ቆይተዋል። በመጨረሻም የዩናይትድ ስቴትስ የህግ መምሪያ ምክር ቤት አባላት ኦባማ ኬር ተብሎ የሚታወቀው የጤና ጥበቃ ህግ መቀየርም አለመቀየር ላይ ድምጽ ሊሰጡ እየተሰናዱ ባሉበት በአሁኑ ወቅት ፕሬዚደንት ዶናልድ ትራምፕ ሪፑብሊካን አጋሮቻቸውን ላይ ግፊት ማድረጋቸውን ቀጥለዋል። የምክር ቤቱ ሪፑብሊካን መሪዎች ትናንት ሐሙስ ማታ በካፒቶል ሂል ከዋይት ሀውስ ባለስልጣናት ጋር ስብሰባ አድርገው ሲያበቁ የጤና ጥበቃ ህጉ የተለወጠው ማለት ነው የድጋፍ ድምፅ ስለሚያገኝበት መንገድ ተመካክረዋል። ፕሬዚደንቱ መምሪያው ምክር ቤት በቀረበው ህግ ላይ ድምፅ እንዲሰጥ ነው የሚፈልጉት። ዛሬ ድምፅ ይሰጣል እያሉ ነው። ሪፑብሊካኑ የዋይት ሀውስ ባለስልጣናት ለተከፋፈሉት የምክር ቤቱ ሪፑብሊካኖች ያስሰሙት መልእክት ድምፅ ስጡበት ብቻ የሚል እንደነበረ ነው ዘገባዎች የጠቆሙት። የመምሪያው ምክር ቤት አፈ ጉባኤ ፖል ራያን ትናንት ማታ ከስብሰባው ሲወጡ በሰጡት ቃል ይኸው እንደሚደረግ ነበር የተናገሩት። ሰባት አመት ተኩል ሙሉ አሜሪካውያን ይህን ሰንካላ ሕግ ሰርዘን በሌላ እንተካለን ብለን ቃል ስንገባ ቆይተናል። ምክንያቱም እየፈራረሰ ያለና ቤተሰቦችንም እየጎዳ ስለሆነ ነው። ያልነውን ነገ እናደርገዋለን። ፕሬዚደንቱ ሕጉ ለማለፍ በቂ ድምፅ እንዲያገኝ በመጨረሻ ደቂቃ በዛሬ የትዊተር መልእክታቸው ኢላማ ያደረጉት የምክር ቤቱን ወግ አጥባቂ አባላት ስብስብ ነው ኮከስ የሚባለውን። ዛሬ የሚሰጠው ድምጽ ኦባማ ኬርን ለመሰረዝ የመጨረሻ እድል ነው ካሉ በኋላ፣ ሪፑብሊካኑ ያቀረቡትን ተተኪ እቅድ ባትደግፉት ግን ፕላንድ ፓረንቱር የተባለው የስነ ተዋልዶ ጤና ጥበቃ ድርጅት ስራውን እንዲቀጥል ከመፍቀድ ይቆጠራል ብለዋቸዋል። ሪፑብሊካኑ የምክር ቤት አባላት የቀረበውን ሕግ ለማሳለፍ በቂ ድምጽ ማግኘት አለማግኘታቸው ለጊዜው አይታወቅም። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና ቆንጂት ታየነን በሰዓቱ የዓለም የዜና ንባብ የጀመረው ዝግጅታችን እስከ አራት ሰዓት ድረስ ይቀጥላል። የተከበራችሁ አድማጮች አብራችሁ እንድታመሹ ግብዣችን ነው። የተለያዩ ለትንታኔ የተመረጡ ዘገባዎችና ልዩ ልዩ ቅንብሮችንም አካተናል። በስርጭታችን የጊዜ ሰሌዳ መሰረት ታዲያ ቀዳሚው የምሽቱ አቢይረስ ነው። ከዚያ በፊት ግን ቆየት ብለው ከሚሰሙ ዝግጅቶች አንድ ሁለቱን ለቅምሻ እንላለን። እኛ ተስፋ የምናደረገው አንደኛ ከሌሎች ተቃዋሚ የፖለቲካ ድርጅቶች ጋር እኛ የምንደራደረው ነገር የለንም። ሁሉም እየራሱ እንደ መሰለው እንቀሳቀሳል። ድጋፍ ከህዝቡ ካገኘ ያገኛል። ዋና ጉዳያችን የኢትዮጵያን የፖለቲካ ምህዳር ጨምድዶ የያዘው ይህ ያደግ ነው። ድርድር ማድረግ ካሄድ የምፈልገው ከያደግ ጋር ነው። የመድረክ ሊቀመንበር ፕሮፌሰር በየነ ጴጥሮስን ድምጽ ነው የሰማ ነው። በተቃዋሚና በገዢው ፓርቲ መካከል ሊካሄድ በታቀደው ድርድር ዙሪያ ከተናገሩት የተወሰደ ነው። የአስቸኳይ ጊዜ አዋጁ በጣም ተጋ ነው የሚነገር። ቱርክ የተደረገው ለምን እንደማናነሳው፣ ፈረንሳይ ተደርጓል። ለ ያለፈው የብዙ ዓመት ታሪክ ሳይሆን ቱርክ የተደረገው የመፈቅለ መንግስት፣ እሱን ለማስተካከል የተወሰደው የአስቸኳይ ጊዜ አዋጅ ሲል አለ። ፈረንሳይም ሲል አለ በተለየ መንገድ። የመጀመሪያው አሁን የሰማችኋቸው አቶ አታክል ታምባይ ናቸው ከአዲስ አበባ በጣም የሚገርም ነው። ጊዜያዊ አዋጅን እንደዚህ በቀላሉ ማለት ጊዜያዊ አዋጅ እኮ መብት መንጠቅ፣ ያንድ ህዝብን ካለ ፍርድ መግደል፣ የሲቪል ራይት በሙሉ መግፈፍ ማለት ነው። ይሄ ቀላል ነገር አይደለም። ሁለተኛ የጥሩ ነገር ምስክር አይደለም። ሁለተኛው ደግሞ አቶ ፈቃደ ሸዋ ቀና ከዚህ ከዋሽንግተን ዲሲ ናቸው። ቅንብሩ እሰጥ አገባ፣ ርዕሱ ወቅታዊ የኢትዮጵያ ፖለቲካ ይዞታ እንዲሁም ሊራዘም ይችላል ፍንጭ የተሰጠበት አስቸኳይ ጊዜ አዋጅ አንድምታና ድህረ አስቸኳይ ጊዜ አቅጣጫዎች ናቸው። ሁለቱንም ዝግጅቶች በሁለተኛው አጋማሽ ስርጭት ፕሮግራማችን ጠብቁ አድማጮች። አሁን በቀጥታ ወደ ዕለቱ አቢረስ የአፍሪቃ የበሽታዎች መከላከያ ማዕከል የአምስት ዓመት እቅዱን ዛሬ ይፋ አድርጓል። በ2013 እንደ አውሮፓውያን አቆጣጠር የታቀደና በ ኢቦላ ወረርሽኝ ምስረታው የተፋጠነ ተቋም ነው ሲሉ የተናገሩ ባለሙያዎችና ባለስልጣናትን ጠቅሶ እስክንድር ፍሬው ከአዲስ አበባ ተከታዩን አጠናቅረዋል። ቀደም ብሎ የታሰበው የኢቦላ ወረርሽኝ ደግሞ አጣዳፊ ያደረገው የአፍሪካ የበሽታ መከላከያ ማዕከል በእንግሊዝኛው አፍሪካ ሲዲሲ ምስረታ በተለያዩ ሂደቶች አልፏል ምስረታው ይፋ የተደረገው ግን እንደ አውሮፓውያን አቆጣጠር ባለፈው ጥርን መጨረሻ በአዲስ አበባ በተደረገ የአፍሪካ የመሪዎች ጉባኤ ነው ዛሬ ደግሞ የአምስት ዓመት ስትራቴጂክ እቅዱን ይፋ አድርጓል እቅዱን ለማስፈጸም ወደ ስራ ሲገባም የተለያዩ ክፍተቶችን ሊደፍን እንደሚችል ተገልጿል። ለዚህ አፍሪካዊ ተቋም ምስረታ ከፍተኛ አስተዋጽኦ ያደረገው የዩናይትድ ስቴትስ የበሽታ መከላከያ ማዕከል ሲዲሲ የኢትዮጵያ ዳይሬክተር ጄፍሪ ሃንሰን ይህንኑን የሚያብራሩት፣ ይሄ አቅም ለመፍጠር ያግዛል። በአህጉሪቱ ያሉ የህብረተሰቡን የጤና ጉዳዮች የተመለከቱ ነጥቦችን በመለየት ለአፍሪካ ህብረት አባል ሀገሮች በፍጥነት ለመግለጽ እንዲሁም ፖለቲካዊ፣ ቴክኒካዊና ገንዘብን የመሳሰሉ ግብአቶችን ለማሰባሰብ ይህ እንደዚህ ዓይነት ተቋም እንዲፈጠር ግፊት ያደረገም ምክንያት ነው። ዛሬ ጠዋትና በሌሎችም ስብሰባዎች እንደሰማነው ይህንን ተቋም የመመሥረቱ ሐሳብ የመነጨው እንደ አውሮፓውያን ዘመን አቆጣጠር በ2013 ዓ ም ቢሆንም ከጤና መሠረተ ልማት አንጻር በአህጉሪቱ ያልተደፈኑ ክስተቶችን በተመለከተ በእያንዳንዱ ሰው ዘንድ ግንዛቤ የፈጠረ ነው። ይህ ተቋም ያንን መሠረተ ልማት እንደሚያጠናክር ተስፋ እናደርጋለን። የአፍሪካ የበሽታ መከላከያ ማዕከል አስተዳደር ቦርድ ሊቀመንበር የኢትዮጵያው የጤና ጥበቃ ሚኒስትር ፕሮፌሰር ይፍሩ ብርሃነ ናቸው። ኢትዮጵያን ወክለው በስብሰባው የተገኙት በጤና ጥበቃ ሚኒስቴር የፖሊሲ አማካሪ አቶ ዳዊት ዲቃሶም የአፍሪካ ሲዲሲ ምስረታ በኢቦላ ምክንያት መጣደፉን ያብራሩት ኢቦላ ሲዲሲ እንዲፈጠር ምክንያት አልሆነም። የሲዲሲ አስተሳሰብ ተጀምሮ ለስራ ዝግጅት እየተደረገ ያለ የኢቦላ ሁኔታ መምጣቱ ፍጥነቱን ጨምሯል በሚለው ግን አብዛኛው የተሰብሳቢ ተስማምቷል። ስለዚህ በእርግጥ አሁን ከዚህ በኋላ የኢቦላ አይነት ነገስት ቢከሰት የሚለው ራሱ አሁንም በጥድፊያ ወደ ተወሰኑ ስራዎች ይሄ ድርጅት እንዲገባ ተቋም እንዲገባ እያስገደደ ነው ያለው። ምክንያቱም ሌላ ጊዜ መጠበቅ የሚያስችል ሁኔታ የለም። እንደ ኢቦላ ያሉ ሌሎች ክስተቶች እንደሚመጡ ደግሞ ይጠበቃል። በአብዛኛው በዓለም አቀፍ ደረጃ የሚታዩ ችግሮች ስናስተውልና ስለዚህ ወደዛ አገራትን አቻኩሏል ወይም አስገድደዋል ብሎ መውሰድ ይቻላል። የአፍሪካ የበሽታ መቆጣጠሪያ ማዕከል አፍሪካ ሲዲሲ ከአህጉራዊው ሕብረት አባል ሀገራትና ከተለያዩ ለጋሾች በሚገኝ ገንዘብ ነው። በግንባር ቀደምትነት ከሚጠቀሱት ለጋሽ ሀገራት አንዷ ደግሞ ዩናይትድ ስቴትስ ናት። የአዲሱ ፕሬዝዳንት ዶናልድ ትራምፕ የአሜሪካን ጥቅም የሚያስቀድም ፖሊሲና በቅርቡ የቀረጹት የበጀት ረቂቅ ሊያሳድር የሚችለው ተጽዕኖ ግን ግልጽ አይደለም። የዩናይትድ ስቴትስ የበሽታ መቆጣጠሪያ ማዕከል ሲዲሲ የኢትዮጵያ ዳይሬክተር ጄፍሪ ሃንሰንም የወደፊቱን መናገር እንደማይቻል ያስረዳሉ። ረቂቅ በጀቱ የተቀረጸው በቅርቡ በመሆኑ አልተመለከትኩትም። እንደዚህ ዘርዘር ባለ ሁኔታ በበጀቱ የተቀመጠው ምን እንደሆነም እርግጠኛ አይደለሁም። እናም በቀጣይ ምን እንደሚሆን አስቸጋሪ ነው። አሁን ግን ሥራ ላይ የምናውለው በመንገድ ላይ ያለ የቴክኒክ ድጋፍ አለን። ከአሁን ጀምሮ በቀጣዮቹ ወራት ሥራ ላይ የምናውለው በቀጣይነት ስለሚኖረው ገንዘብ ለማወቅ ግን መጠበቅ አለብን። የአፍሪካ የበሽታ መቆጣጠሪያ ማዕከል አፍሪካ ሲዲሲ ማስተባበሪያ ቢሮ በአዲስ አበባው የአፍሪካ ሕብረት ጽህፈት ቤት እንዲሆን በጥር 2015 በተካሄደ ጉባኤ ተወስኗል። ኬንያ፣ ናይጄሪያ፣ ጋቦን፣ ግብጽ እና ዛምቢያ ደግሞ የአካባቢያዊ ጽህፈት ቤቶች መቀመጫ ይሆናሉ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ እስክንድር ለዘገባው እንደዘገባው እናመሰግናለን። አድማጮች የትንታኔው ክፍለ ጊዜ ይቀጥላል። ሱዳን በኬሚካዊ ጦር መሳሪያ እገዳ ድርጅት ውስጥ ወሳኝ ቁልፍ ሚና ተሰጣት ይላል። በአንዳንድ ተንታኞች ዘንድ ግን የድርጅቱን ተአማንነት ጥያቄ ውስጥ የሚያስገባ ውሳኔ ነው በሚል ነቀፋ ደርሶበታል። የሱዳን መንግስት ራሱ ባለፈው አመት ዳርፉር ውስጥ ኬሚካዊ ጦር መሳሪያ ተጠቅሟል በሚል ተከሶ እንደነበርም ይታወሳል። የአሜሪካ ድምጿ ጂል ክሬግ ተጨማሪ ዘገባ አጠናቅራለች። አዲሱ አበባ ያቀርበዋል ሱዳን በጦር መሳሪያ አስወጋጅ ድርጅት ውስጥ የሥራ አስፈጻሚ ምክር ቤቱን በምክትል ሊቀመንበርነት እንድትመራ የመሰየሟ ነገር ብዙዎችን እያነጋገረ ነው። ለዚህም ዓለም አቀፉ የሰብአዊ መብት ተከራካሪ ድርጅት አምነስቲ ኢንተርናሽናል ሱዳን እንደ አውሮፓ አቆጣጠር ባለፈው 2016 ዓ ም ከሐምሌ እስከ ነሐሴ ባለው ጊዜ ዳርፉር ውስጥ ኬሚካዊ ጦር መሳሪያ መጠቀሟንና ሕፃናትን ጨምሮ እስከ 250 ሰዎች መሞታቸውንም ያስረዳል። ባለፈው መስከረም ወር ግን ድርጅቱ ለዚህ ለአምነስቲ ዘገባ አዲስ እንዳልሆነና በቀረቡለት መረጃዎች መሰረትም ጉዳዩን አጣርቶ እንደሚያሳውቅ መግለጡ አይዘነጋም። በዚህ በሱዳን የምክትል ሊቀመንበርነት ስያሜ ላይ ግን ድርጅቱ ማለትም፣ ኬሚካዊ ጦር መሣሪያ አስወጋጅ ድርጅቱ አስተያየት ከመስጠት ተቆጥቧል። ማዲ ክሮዘር ለንደን ውስጥ የሚገኘው ዌጂንግ ፒስ በሱዳን የሰብአዊ መብት ጥበቃ ድርጅት የኮሚኒኬሽንስ ኃላፊ ናቸው። መብታቸው በሱዳን ለተረገጠ ሰለባዎች አሳፋሪ ነው ሲሉ የሱዳንን መመረጥ በብርቱ ይቃወማሉ። ይህ ሁኔታ በቀላሉ ማለፍ ከቻለ የድርጅቱ ዋና ተልእኮም የሚቃለል ወይም ተአማኒነት የጎደለው ይሆናል። ይልቁንም ማንም ቢሆን በከፍተኛ ስልጣን ላይ ያሉም እንኳን ከሕግ በላይ እንደማይሆኑ ሊጠቀሙበት ይገባል። እናም ስያሜው ትክክል አይደለም ባይነኝ የሱዳኑ ውጭ ጉዳይ ሚኒስትር ኢብራሂም ጋንዱር በበኩላቸው መንግስታቸው ዳርፉር ላይ ኬሚካል ጦር መሣሪያ መጠቀሙን ያስተባበሉና አምነስቲ ኢንተርናሽናል ያወጣቸው ፎቶዎችም ትክክል እንዳልሆኑ ገልጠዋል። አምነስቲ ባለፈው መስከረም ወር ያወጣው ሪፖርት የተጭበረበረ መሆኑን ዓለም አቀፉ ማኅበረሰብ ያውቃል። ሱዳንም በወቅቱ ተገቢና ሰፊ መልስ ሰጥታበታለች። ሱዳን እንዲያውም ይበልጥ የምትታወቀው ኬሚካዊ ጦር መሣሪያን ባለመጠቀምና የሚጠቀሙትንም በማውገዝ ነው። ጆናታን ሎየብ የመስከረሙን የአምነስቲ ሪፖርት ያዘጋጁ ከፍተኛ የቀውስ አማካሪ ናቸው። የሱዳኑ ውጭ ጉዳይ ሚኒስትር መልሳቸው ትክክል አይደለም ነው የሚሉት ፈጽሞ ሐሰት ነው። ሱዳን እንደ አውሮፓውያን ዘመን አቆጣጠር በ2016 ጀበል ማራ ላይ ኬሚካዊ ጦር መሣሪያ መጠቀሟን የሚያመለክተው ሪፖርታችን በቃለ ምልልሶችና በሕይወት ከተረፉት ላይም በምናገኘው መረጃ ላይ የተመሰረተ ነው። ሱዳንን የመረጡ የኬሚካል ጦር መሳሪያ ድርጅት የአፍሪካ አባል አገሮች ካሜሩን፣ ጋና፣ ኬንያ፣ ሊቢያ፣ ሞሮኮ፣ ናይጄሪያ፣ ሴኔጋልና ደቡብ አፍሪካ ናቸው። አንድ ኤሪክ ሪቭስ በሃርቫርድ ዩኒቨርስቲ የጤናና የሰብአዊ መብት ጥበቃ ማዕከል ከፍተኛ አማካሪ ናቸው። የሱዳን መመረጥም ሆነ በእነዚህ ሀገሮች መደገፍ በራሱ የእነዚህ ሀገሮች ነጸብራቅ ነው ይላሉ። እነዚህ ሁሉ ሀገሮች የዓለም ወከባ ሰለባዎች መሆናቸውን ያምናሉ። በእነርሱ እይታና አመለካከት ትክክል ናቸው። መልሱና ጉዳዩን መታየት ያለበት ግን ካርቱምን ለዚያ ቦታ በመምረጥ ወይም በዚያ ቦታ በማስቀመጥ አልነበረም። የድርጅቱ ተግባርም የኬሚካል ጦር መሳሪያዎችም ስምምነት ተግባራዊ ማድረግ መሆኑ ተመልክቷል። ያም ኬሚካል ጦር መሳሪያ ማጥፋትና ዳግምም ስራ ላይ እንዳይውል መጠበቅ ማለት ነው። ወደ ሌላው የምሽቱ የመጽሔት ክፍለ ጊዜ ዘገባ ስናልፍ አዲሱ የሶማሊያ ፕሬዚደንት ሞሐመድ አብዱላሂ ፋርማጆ በትናንትናው ዕለት ሀገራቸው ወደ ቸነፈር ሊለወጥ የተቃረበውን ረሃብ ለማስወገድ በያዘችው ጥረት ይረዳ ዘንድ ዓለም አቀፉን ማህበረሰብ ተማጽነዋል። የአሜሪካ ድምፅ ዘጋቢ ማርግሬት በሽር እንደዘገበችው ሶማሌዎች የሰብአዊ እርዳታ ያስፈልጋቸዋል። ኮሌራ የሚያስከትለው በሽታም እየተባባሰ መጥቷል። ሶሎሞን ክፍሌ ያቀርበዋል። ፕሬዚደንት ፋርማጆ ትላንት ከዓለሙ ድርጅት የጸጥታው ምክር ቤት አባላት ጋር ከናይሮቢ የተነጋገሩት በቪዲዮ መገናኛ አማካይነት ነው። ፋርማጆ በዚህ ወቅት እርሳቸውና ከሁለት ቀናት በፊት የተሰየመው ካቢኔያቸው ድርቅ ያስከተለውን የምግብ እጥረት ቀውስ ለማስወገድ ዝግጁ መሆናቸውን ብቻቸውን ግን ኢላማውን እንደማይመቱ አስረድተዋል። ግማሽ የሚሆነው ሕዝቤ ለከፍተኛ የምግብ እጥረት ተጋልጧል። ሌሎች ከመቶ አስራ አምስት የሚሆኑ ደግሞ ከፊታቸው ቸነፈር ተጋርጧል። ይሄ ኩሩ ደግና ታታሪ ሕዝብ ከዚህ ሁኔታ ላይ በመድረሱ በእውነቱ አሳዝነውኛል። ሶማሌዎች ኑሯቸው የተመቻቸ ቢሆን ኖሮ የውጭ እርዳታ ለመጠየቅ የመጨረሻዎቹ በሆኑ ነበር። ባለፈው ወር ሥልጣን የያዙት ፕሬዚደንት ፋርማጆ አክለውም ሕዝቡ በአሁኑ ወቅት ምግብና ውሃ ፍለጋ ለበርካታ ሰዓታት ይጓዛል ብለዋል። ብዛት ያላቸው የቀንድ ከብቶቻቸው በከባዱ ድርቅ ሳቢያ በማለቃቸው ምክንያትም ሕዝቡ ምግቡን እና ሥራውን ለማጣት ተገዷል ሲሉ አስረድተዋል። ድርቅና ቸነፈር ለሶማሊያ እንግዳ አይደሉም። እንደ አውሮፓውያን ዘመን አቆጣጠር በ2011 ዓ ምት ሀገሪቱ በተመሳሳይ ቀውስ በተመታችበት ወቅት ከ260 ሺህ ሕዝብ በላይ አልቋል። በአሁኑ ወቅት ሁኔታውን ለማገድ በዓለም አቀፉ ኅብረተሰብ የተያዘው ጥረት ደግሞ ከጥሬ ገንዘብ አኳያ ሲታይ እጅግ አነስተኛ እርዳታ ነው የተገኘው። ይህ በእንዲህ እንዳለ የኬንያ መንግሥት የንግድ ልውውጡንና የሰዎችን ፍሰት ለማጠናከር ከሶማሊያ ጋር ያለውን ድንበር እንደሚከፍት አስታውቋል። የኬንያው ፕሬዝደንት ኡሁሩ ኬንያታ በተጨማሪም ሶማሊያ ከአልሻባብ ነውጠኞች ጋር የምታካሄደውን ውጊያ ለማገዝና የመንግሥት ሠራተኞችን ለመርዳትና ለማሰልጠን ቃል ገብተዋል። የኬንያው መሪ ይህን መግለጫ የሰጡት በናይሮቢ ከሶማሊያው አቻቸው ከሞሐመድ አብዱላሂ ፋርማጆ ጋር ያደረጉትን ግንኙነት ተከትሎ ነው። ሁለቱም መሪዎች ከሦስት ሰዓታት በላይ የተካሄደውን የዝግ ስብሰባ አጠናቀው ሲወጡ ወዳጅነታቸውን ለማሳየት ለመገናኛ ብዙሃን መግለጫ የሰጡት አንድ ላይ ነው። ፕሬዝደንት ኬንያታ የድንበር ጉዳዮችን አንስተው ሲናገሩም የሚከተለውም ብለዋል። ተከታዮቹን እርምጃዎች በአጭር ጊዜ ውስጥ ለመውሰድ ተስማምተናል። በዚሁ መሠረት ሁለት የፍተሻ ኬላዎች ይኖራሉ። በዳብሊ ሊቦይ እና በማንዴራ ቡላሃዋ የሚከፈቱት እነዚህ ሁለት በሮች የሕዝባችን እንቅስቃሴ ለማቀላጠፍ ለቁሳቁሶች እና አገልግሎቶችም መግቢያና መውጫነት ያገለግላሉ። በሁለቱ አገሮች መካከል ያለው ድንበር ሶማሊያ ወደ እርስ በርስ ጦርነት ከገባች በኋላ ላለፉት ሀያ አምስት ዓመታት ያህል ተዘግቶ ቆይቷል። ያም ሆኖ ግን በድንበሩ አቅራቢያ የሚኖሩ ሰዎችና ስደተኞች ወደ ኬንያ ለመዝለቅ የተለያዩ መንገዶችን ሲጠቀሙ ቆይተዋል። ኬንያ በተጨማሪ አምስት መቶ የሶማሊያ ወንዶችና ሴቶችን በተለያዩ የምጣኔ ሀብት ዘርፎች ለማሰልጠን ተስማምታለች። ስልጠናው ማስተማርን፣ የሐኪምና የአስተዳደር ሥራ ረዳቶችን በመጨመር ሀገሪቱ በያዘችው የመልሶ ግንባታና ማገገም ጥረቶች መርዳትን ያካትታል ተብሏል። ሁለቱ መሪዎች እነዚህን መሰል አውንታዊ አስተያየቶች ይስጡ እንጂ ታዲያ ከሶማሊያው ነውጠኛ ቡድን ከአልሻባብ የተጋረጠው ስጋት አሁንም እንዳለ ይሰማል። በዚያ አሸባሪ ድርጅት ላይ ድል እንጎናጸፋለን ሲሉም ሁለቱ ሀገሮች ቃል ገብተዋል። በሌላ በኩል ኬንያ በሀገሯ ሰሜን ምስራቅ አካባቢ በዳዳብ ካምፕ የሚኖሩ የሶማሊያ ስደተኞች ጉዳይ አሁንም ያሳስባታል። ኬንያ ያን በዓለም በግዙፍነቱ ትልቅ ነው የሚባለውን የስደተኞች ካምፕ በግንቦት መጨረሻ ላይ ለመዝጋት እቅድ አላት። አሁን እንደ ተረዳነው ግን መንግሥታቸው ካምፕ ውስጥ የሥልጠና ተቋም በመክፈት የሁለተኛ ደረጃ ተማሪዎችን እንደሚያስመርቅ የኬንያው ፕሬዝደንት ኡሁሩ ኬንያታ ቃል ገብተዋል። ኬንያ በዳዳብ መጠለያ ካምፖች ውስጥ ለወጣቶች የቴክኒክ ማሰልጠኛ ተቋም ትከፍታለች። ያም ለእነዚያ ወንዶችና ሴቶች አስፈላጊውን ትምህርት በመስጠት ከፍተኛ ጠቀሜታ ያስገኛል ብዬ አምናለሁ። የሚገበዩት እውቀትም ሀገራቸውን ለማልማትና ለማሳደግ ይጠቅማቸዋል። የሶማሊያው ፕሬዚዳንት ሞሐመድ አብዱላሂ ፋርማጆ በበኩላቸው ሲናገሩ በቅርቡ ከኬንያ ጋር የተደረሰው የመጣኔ ሀብት ትብብር የአካባቢውን ደህንነት ሁኔታ ለማሻሻል ይረዳል ብለዋል። በኬንያና በሶማሊያ መካከል የሚፈጠር ቅርብ የመጣኔ ሀብት ትስስር በሚሊዮኖች የሚቆጠሩ ህዝቦቻችን ሕይወት በማሻሻል ብቻ ሳይሆን የሚረዳ በምስራቅ አፍሪካ ያለውን የደህንነት ጥበቃም የሚያጠናክር ነው። ስለዚህም መንግስቴ ከኬንያው አቻው ጋር በቅርብ ተባብሮ ለመስራት ዝግጁ ነው። ሁለቱ የምስራቅ አፍሪካ ሀገሮች ኬንያና ሶማሊያ ቀደም ሲል እንደ ተጠቀሰው በነውጠኛው የአልሻባብ ቡድን ላይ ድል ለመጎናጸፍ አብረው ለመስራት ተስማምተዋል። አድማጮች፣ አሁን ዕለቱን ወደምናስታውስበት አጭር ዘገባ እንለፍ። በቲቢ ህሙማን ላይ የሚፈጸም የማግለልና የማሸማቀቅ ድርጊት ሙሉ በሙሉ እስካልጠፋ ቲቢንም ማጥፋት አይቻልም ሲል የዓለም ጤና ድርጅት አሳሰበ። ድርጅቱ ዛሬ እየታሰበ ያለውን የዓለም ቲቢ ቀን ምክንያት በማድረግ ትናንት ባወጣው መግለጫው ነው። በመጪው 13 ዓመታት ውስጥ ቲቢን ለመፈጸም የተያዘው የዘላቂ ልማት ግቦች አካል የሆነው ግብ በተስፋ ሰጪ ሁኔታ እየተራመደ መሆኑን አመልክቷል። ደብሊውኤችኦ በትላንት እንቅስቃሴው አዲስ የቲቪ ህክምና መመሪያም አውጥቷል። ባለፉት 16 አመታት ወደ 49 ሚሊዮን ቲቢ ታመው የነበሩ ሰዎች ከሞት መትረፋቸውን ድርጅቱ ቢያመለክትም ከአንድ አመት በፊት በ2007 መጨረሻ አካባቢ ወጥቶ የነበረ መረጃ እንደሚጠቁመው በአመቱ ውስጥ ወደ 10 ሚሊዮን ተኩል የሚሆን ሰው በዓለም ዙሪያ በቲቪ ታሟል። ወደ አንድ ሚሊዮን ተኩል የሚሆን ሰው ደግሞ በዚሁ ምክንያት ሞቷል። የዚህ ህመምና ሞት የከበደው ሸክም ያረፈው ደግሞ በማደግ ላይ ባሉ አገሮች ነው። እናም እንዲህ ከበረታ ችግር እስከ ወዲያኛው ለመላቀቅ የሚቻለው ይላሉ ጄኔቫ በሚገኘው በአለሙ የጤና ድርጅት ጠቅላይ ጽፈት ቤት የቲቪና የተላላፊ በሽታዎች መርሃ ግብር አስተባባሪ ዶክተር ኃይል ኢየሱስ ጌታሁን ቲቪ የሳምባ ነቀርሳ የግለሰብ በሽታ አይደለም። የቤተሰብ በሽታ ነው። የማህበረሰብ በሽታ ነው። እንዲያውም የቲቪ በሽታ በአውቶቡስ ውስጥ፣ በታክሲ ውስጥ ሁሉ ሊተላለፍ የሚችልበት ሁኔታ ነው ያለው። ስለዚህ የግለሰብ በሽታ አድርጎ ሳይሆን የጋራ የሁላችንም ችግር ነው፣ የጋራ በሽታችን ነው ብሎ በማሰብ እርምጃ ለመውሰድ መሞከሩ ነው የሚሻለው። ዶክተር ኃይለ እየሱስ የሰጡትን ማብራሪያና ተጨማሪ መረጃ ያካተተ ዝግጅት በሰኞ የጤና ፕሮግራም ይቀርባል። አድማጮች የምትከታተሉት በ1922 ና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። እስከ ምሽቱ አራት ሰዓትም ስርጭታችን ይቀጥላል። አሁን ታዲያ እዚህ ግድም በነጻ የስልክ መስመር 202 205 9942 የውስጥ መስመር 14 ከተቀበልናቸው የእናንተ አስተያየቶች ለሰዓቱ ጥቂቱን እንሰማለን። ሰዎች አመሰግናለሁ። በመጀመሪያ በሀብታሙና በኢትዮጵያን ላይ የሚሰራውን ግፍ ሰምቼ በጣም ነው ያዘንኩት። በእርግጥ እኔ ሰምቼ ያለ ከዚህ ፊት እኒህ ሰዎች ግፍ የደረሰባቸው ሊያፍሩ አይገቡም። እነዚህ ግፍ አድራሾቹ እኒህ ናቸው፣ ሀጣተኞቹም ግፈኞቹም። ግን ዛሬ የህዋት ባለስልጣኖች ማን ነው የእስር ቤቱ አዛዥ ማን ነው የምርመራ ክፍል ኃላፊ ተብሎ ቀላል ነው። ይህ ሁሉ ግፍ ግን ይቆጥራል። እናንተ ምን ያህል ትኖሩ ነው ይህን ሁሉ ግፍ የምታደርሱ? የኢትዮጵያ ህዝብ እኮ መልካም አስተዳደር ነው እየጠየቅ ያለው ሰዎች ይግዙን ነው ደግሞ፣ የብሔረሰቦች እኩልነት ሰውን እንዲህ እያሰቃየ፣ ሰውን እያዋረድክ፣ ሰውን እያኮላሸ፣ ሰውን እየገረፍክ፣ ሰውን በላዩ ላይ እንዲጸዳዳ እያደረጋችሁ ምንድን ነው እኩልነቱ? ምንድን ነው ነጻነቱ? ምንድን ነው ደግሞ ይሄ ሁሉ እንዲያው የብሔረሰቦች እኩልነት እያላችሁ የምትለፈልፉት? ደረጀ ሀይሉ እባላለሁ። ከዚህ ከቨርጂኒያ ነው የምደውለው በወንድማችን ሀብታሙና ኢትዮጵያ ውስጥ ባሉ ለኢትዮጵያ አንድነትና ደህንነት ሲታገሉ ይቺን ሀገር ለተሻለ ነገር ለማብቃት ሲታገሉ እስር ቤት በወደቁት ወገኖቻችን ላይ የሚደርሰውን ግፍ ሰምቼ እጅግ በጣም አዝኛለሁ። አባቶቻችን በነጻነት ያቆይልን ምድር ላይ ትናንትና ደርግን ስንወቅስ ዛሬ ደግሞ ከደርግ እጅግ እጥፍ ድርብ የሆነ ግፍ በእስረኞች ላይ የሚፈጸም በመስማቴ በጣም አዝኛለሁኝ። ግን ማለት የምፈልገው አቶ ኃይለ ማርያም እግዚአብሔርን እፈራለሁ የሚሉ ፕሬዚዳንት ናቸው። እግዚአብሔር የዚህን ሁሉ ህዝብ ደም ከእጃቸው ይፈልጋል። አመሰግናለሁ ቪኦኤ ብለው ነው። ከካናዳ ማርች ሀያ ሁለት አንድ አድማጭ አስተያየት ሰጪ አቶ አትክልት ሰጣ ገብ አቀርበው የነበሩ ከመዝረፈን በላይ ባንክን፣ አየር መንገድ፣ ቴሌኮሙኒኬሽን ሁሉ ኩባንያ ከጠራጊ እስከ ዋና ስራ አስካሄ ድረስ በትግርኛ ተናጋሪ እንደተወረረ አድርገው ተናግረዋል። ትባካችሁ የትግራይ ህዝብ ሽቅ ላይ ብላበት ሰላም ያግ ደርግን ለመጣል ሞታ ሀያ ሺህ ወጣቶች ልጆቹ ያለ ጠዋሪ የራሱ ቀርቶ ህጻናት እያላሳደግ ቀርተው የተዋጋ መስዋዕት የከፈለ ህዝብ ነው። ተውት ትባካችሁ። የአሜሪካ ድምፅ ሬዲዮም ይህንን ማሳልፍ አልነበረበትም። እንዲህ አይነትን አታሳልፉ፣ በጣም ይቀፋል። ሀብታማ እያደን ስታነጋግሩ የተናገረውን ነገር ሰምቼ በጣም አለቀስኩኝ። ምን ያደረጋል? ሰው በወንድሙ ላይ፣ ሰው በወገኑ ላይ እንዲህ አይነት ጭካኔ በአንድ ሰው እኮ አይደለም በስንት ሺህ ሰው እኮ ነው እየተደረገ ያለው እና፣ እንደው እግዚአብሔርስ የሚወደው ነው ወይ? እንደው እግዚአብሔር ምን ይለናል አይባልም ወይ? ሰው ባይጠይቅ እኮ እግዚአብሔር ይጠይቃል። አስተያየቶቻችሁን ያደረሳችሁን አድማጮቻችን እናመሰግናለን። ሌሎቻችሁን በርከት ያላችሁ በኢሜይል ያደረሳችሁን አለ ሰዓት ከተገኘ ወደ ኋላ ላይ እናሰማለን። አድማጮቹ የምትከታተሉት በ19፣ 22፣ 25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፈውን ስርጭታችን ነው። የስቱዲዮ ሰዓታችን ከምሽቱ ሶስት ሰዓት ከ35 ያመለክታል። ወደ ቀዳሚው የሁለተኛው ክፍል ስርጭት ወይም ዝግጅት እንለፍ። በድርድሩ አካሄድ ላይ ያቀረቧቸው ጥያቄዎች አዎንታዊ ምላሽ ካላገኙ ውይይቱን ሊያቋርጡ እንደሚችሉ የመድረክ ሊቀመንበር ፕሮፌሰር በየነ ጴጥሮስ ተናገሩ። መድረክ መሪ ተደራዳሪ ሆኖ እንዲቀርብ አለበለዚያም ጎን ለጎንና ብቻውን ከገዢው ፓርቲ ጋር እንዲደራደር ጥያቄ እየቀረበ ነው። እስክንድር ፍሬው ከፕሮፌሰር በየነ ጴጥሮስ ጋር ያደረገው ቃለ ምልልስ ሰፋ ያለው ክፍል ቀጥሎ ይቀርባል። ነገሩን ግልጽ ለማድረግ እኛ የጋራ ምክር ቤቱ አባል አይደለንም። አባል ባለመሆናችን የአገር አቀፉ የፖለቲካ ፓርቲዎች የጋራ ምክር ቤት አባል ማለት የምርጫ ስነ ምግባር ደንቡን የፈረሙ ፓርቲዎች ያቋቋሙት ምክር ቤት አባል አይደለንም ነው አባል አይደለንም። ሁለተኛ ደግሞ በስርዓቱ ጫና እየፈጠረብን ያለው ፓርቲዎች ከዚሁ ከአራቱ አንወጣም በአብዛኛው ሌላኛው ደግሞ ከተፈለገ ኢህአዴግም የሚለው ህገ መንግስቱም የተቀመጠው መድበለ ፓርቲ ስርዓት በዚህ ሀገር እንገነባለን ነው የሚባለው። በዚህ አይነት ስርዓት ውስጥ ምርጫ ነው አይደለም ወሳኙ ዋናው መሳሪያ ለስልጣን የሚያበቃው። በዚህ ሂደት ውስጥ መድረክ ከኢህአዴግ ቀጥሎ እጩዎቹን ያስመዘገበ፣ ለስልጣን የተፎካከረ በየምርጫዎቹ ማለት ነው። ፓርላማ ውስጥ በነበርን ጊዜ ዋና ተቃዋሚ ተብለን የምንታወቅ አሁን ደግሞ ፓርላማ ውስጥ ሳንሆን ብዙ ውጫዎችን በማሳተፍ ኢህአዴግን ቻሌንጅ ያደረገ ፓርቲ ነው። ይሄ እንግዲህ መድረክ ዝም ብሎ ቁጭ ብሎ ያገኘው ጸጋ ሳይሆን በትግል ከፍተኛ መስዋዕትነት በመክፈል የተገኘ ውጤት ነው። ስለዚህ መድረክ ከኢህአዴግ ቀጥሎ አሁንም ዋና ተቃዋሚ ፓርቲ ነው እና ይሄ ሚናው ደግሞ ሊታወቅለት ይገባል። ስለዚህ አሁን አንዳንዱ ሚዲያ ሌላውም የሚዘግቡትን ነገሮች አልፎ አልፎ ሰማለሁ። መድረክ ለብቻው ቀረ፣ ሌሎቹ ሁሉ አንድ ላይ ለመሆን ተስማሙ። እንግዲህ በዛ ጉባኤ ላይ እንዴት አድርገው ሊደራደሩ እንደሆነ በእውነቱ ሊገባኝ አይችልም። እኛ ደግሞ ከዚህ በፊት የነበረንንም ልምድም አጣቅሰናል። መድረክና ባል ድርጅቶች ከዚህ ቀደም ካለን ልምድም ተነስተን ነው ይህንን የምንለው። ኢህአዴግ ጋር ውስኑ የሆኑ ፓርቲዎቹም የፓርቲ ስብስቦች ተገናኝተው በምናገሩበት ጊዜ ለውጤት መብቃት ይቻላል። ነገር ግን በስብሰባው ላይ እንደተመለከትኩት፣ ፕሮፌሰር በየነ ሌሎቹ ፓርቲዎች ይህንን አቋማችሁን አልደገፉትም በተለያየ ምክንያት። አሁን ቅዳሜ በተካሄደው ስብሰባ ላይም ይህ ነገር በልዩነት እንዳለ ነው ያደረው እና በምንድን ነው ሊቋጭ የሚችለው? ምንድን ነው እናንተ ተስፋ የምታደርጉት? እኛ ተስፋ የምናደርገው አንደኛ ከሌሎች ተቋሚ ፖለቲካ ድርጅቶች ጋር እኛ የምንደራደረው ነገር የለንም። ሁሉም የራሱን እንደመሰለው እንቀሳቀሳል። ድጋፍ ከህዝቡ ካገኘ ያገኛል። ዋና ጉዳያችን የኢትዮጵያን የፖለቲካ ምህዳር ጨምድዶ የያዘው ኢህአደግ ነው። ድርድር ማድረግ ካሄድ የምንፈልገው ከኢህአደግ ጋር ነው። ከሌሎቹ ጋር መተባበር ምንችል ይሰየው ነው፣ ተጨማሪ አቅም ነው የሚሆነን። ያም አይሆን ከሆነ እኛ ጣዳፊ ጉዳይ ያለብን ፖለቲካ ምህዳሩ ጠቦ ከመጥበብም አልፎ መሪዎቻችን እስከ ማሰር ደርሶ አምቆ የያዘን ስርዓት ኢህአደግና ኢህአደግ መንግስት ነው። ስለዚህ ኢህአደግ ይደራደር ከእኛ ጋር ከሌሎቹ ጋር ማስተባበሩ ካልተቻለ ብቻ በሌላ መድረክ ማለት ነው። ፓራል ፓራል ጎን ለጎን ፕሮፌሰር በየነ በሀያ ነው የምትገናኙት? አሁን መጋቢት ሀያ መጋቢት ሀያ እነዚህ ሁለት ያደሩ ጉዳዮችን ነው መልሳችሁ የምትነጋገሩት። አንደኛው አደራዳሪ ይኑር ወይስ አይኑር የሚለውን፣ ሁለተኛ ደግሞ አሁን በምን መልኩ ይወከሉ ተቃዋሚ ፓርቲዎች የሚለውን ለምሳሌ መድረክ መሪ ተደራዳሪ ልሁን ወይም ጎን ለጎን ድርድር ላደረገ ከኢህአዴግ ጋር በሚል ያቀረበውን ማለት ነው በሀያ ይቋጫል ብሎ ይገምታሉ ወይስ ሀያ ከመድረሱ በፊት እናንተ ከኢህአዴግ ጋር በተናጠር የምታደርጉት ግንኙነትና ለማሳመን የምትጥሩበት መንገድ አለ? እኛ ምናልባት ሁኔታ የሚፈቅድ ከሆነ ቀዳማዊ ተደራዳሪ ተብሎም ሊወሰድ ይችላል። አሁን እኮ ኢህአዴጎች ያቀረቡት አካሄድ በጋራ በሸንጎ ላይ እንደራደር የሚሉትን የእነሱን ጉዳይ ከጨረስን በኋላ ወደ እናንተ እንመለሳለን እኮ ነው የምሉት። እኛ ደግሞ ያንን ሁሉ ጊዜ መጠበቅ አንችልም። አሁን በአካሄድ ድርድሩ እንዴት ይካሄድ በምለው እንኳን ከሁለት ወር አልፎ ሶስት ወር የፈጀ አካሄድ እሱን ቁጭ ብለን መጠበቅ አንችልም። ጉዳያችን አጣዳፊ አስቸኳይ ነው። አሁኑኑ አናግሩን። በዚህ ረገድ ሌላው ብቀር እሺ፣ የእኛ ጉዳይ በቀዳሚነት ይታይ የሚል አማራጭ የሚፈቅዱ ከሆነ ጎን ለጎኑ ማለት ነው ይቅደም ይሄም የምንቀበለው ይሆናል። እና ይሄም የማይታሰብ ነው ከሌሎቹ ጋር ጨርሰን ከስድስት ወር በኋላ ከእናንተ ጋር እንገናኛለን የሚል እንደምታ ያለው አካሄድ ላይ የሚቀጥሉ ከሆነ እንግዲህ፣ ኳሱ አሁንም ኢህአዴግ ግቢ ውስጥ ነው ያለው። አንዳንድ ወገኖች ተቃዋሚዎች አንድ ሆነው መቅረብ አቃታቸው በዚህ ድርድር ላይ የተወሰኑ ተቃዋሚዎች እንኳ አንድ ላይ መሰባሰብ እንዴት ያቀታቸዋል በሚል ትችቶችም ይሰነዝረዋሉ። ለምሳሌ አሁን ባለው ሁኔታ ስድስት ተቃዋሚ ፓርቲዎች ሰማያዊን፣ መያድን ጨምሮ ያሉበት ስድስት ተቃዋሚዎች ራሳቸውን ችለው አንድ አቋም ይዘው እንደሚቀርቡ እየተናገሩ ይገኛሉ። ሌሎች ተቃዋሚዎችም ደግሞ እንደዚሁ ስብስብ መፍጠራቸው ይነገራል። መድረክ አራት አባል ድርጅቶቹን ይዞ እንደዚሁ እየቀረበ ነው እና ይሄ ተቃዋሚዎች የተፈተኑበት አጋጣሚ ነው በሚልም የሚገልጹ ሰዎች አሉ። ይሄ የፖለቲካውን እንደምታ ያልገባቸው የዋሆች ንግግር ነው። ይሄ ዝም ብሎ አንተምታ አንተንተ ምናምን የሚባል ይሄ ባህላዊ ሽምግልና አሁን የሚጠይቅ ችግር ውስጥ አይደለም ያለ ነው። ይሄ የመስመር ጉዳይ ነው። የፖለቲካ እምነት ጉዳይ ነው። ስለዚህ ይሄ እነዚህ የዋሆች ከሚያወሩት ጠጠር ያለ ሁኔታ እንደመሆኑ እነዚህ የሚባሉ ተቃዋሚዎች ተቃዋሚዎች የሰለቸና ውስጡ ብዙ ነፍስ ሌለው ግማሹ ተቃዋሚዎች የተባለ ዝም ብለው ስም ለማስጠራት እንደው ለስሟ መጠሪያ እንቅብ ሰፋች ነው እንደሚባሉ አይነት አደባባይ ለመታወቅ ቪዲዮ ላይ ምናምን ቶሎ ብሎ ለመታየት የሚደረጉ ሩጫዎች ውስጥ ያሉ አሉ። የአንድ ሰው ቦርሳ ውስጥ ያሉ ፓርቲዎች አሉ እና ይህንን ሁሉ ከፍተኛ መስዋዕትነት በሺዎች ከፍሎ በፖለቲካ ምህዳሩ ላይ ተንቀሳቅሶ ለስልጣን ሊያስጨራሽ ትግል ካረገው ፓርቲና ፓርቲ ስብስብ ጋር ሁሉ እኩል የሚያሰልፉ ወገኖች ፖለቲካውን አያውቁትም። ስለዚህ ምን ይደረጋል? የዋህነት ነው እና ስለዚህ ይህን ሁሉ በጥልቀት ያላየ ትችት ተፈጠኑበት መድረክ አልተፈተነበትም። በዚህ ከእሱ ጋር ብቃት ያላቸው ብሎ ያሰባቸውን ፓርቲዎች በግል አነጋግሮ ጉባኤ አብሮ ተቀምጦ ለማስተባበር ሞክሯል። ፕሮፌሰር በየነ ጴጥሮስ የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ ሊቀመንበር። በጣም የማመሰግነው ሰል ጊዜ ወስጥ በአሜሪካ ድምጽ ለተሰጠኝ ዕድል በጣም አመሰግናለሁ። አድማጮች፣ አሁን አፍሪካ በጋዜጦች አዘጋጅና አቅራቢ አዳነች ፍሳዬ አፍሪቃ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪቃ ከተጻፉት የተወሰኑትን ጨምቆ ያቀርባል። ዳንጎቴንና ደርባ ሚድሮክን የመሳሰሉት የስሚንቶ ፋብሪካዎች ለወጣቶች የሥራ ዕድል እንዲሰጡ የኦሮሚያ ክልል እንደጠየቀ ብሉምበርግ ዘገበ። ካሊፎርኒያ በተካሄደው የአፍሪቃ የኢኮኖሚና የልማት ጉባኤ አፍሪቃውያን መሪዎች ሊገኙ እንዳልቻሉ ዘ ጋርዲያን ጋዜጣ ጠቆመ። የሚሉት ውሶች ነው በዛሬው ቅንብራችን የምንመለከተው። ብሉምበርግ የዜና አገልግሎት የኢትዮጵያ ክልላዊ ባለሥልጣኖች ዳንጎቴ የሲሚንቶ ፋብሪካን የመሳሰሉት የውጭ ሀገር ተወላጅ ሲሚንቶ አምራቾች ወጣቶች የሥራ ዕድል እንዲያገኙ ሲባል ለወጣቶች አቅርቦት ዕድል እንዲሰጡ እየጠየቁ መሆናቸውን ይገልጻል። ከመላ አፍሪቃ የላቀ ሀብት ያላቸው ናይጄሪያዊው አሌኮ ዳንጎቴ ፋብሪካንና የትውልደ ኢትዮጵያ ሳውዲው ቢሊዮነር መሐመድ አላሙዲ ደርባ ሚድሮክን የመሳሰሉት የሲሚንቶ ፋብሪካዎች ወጣቶች ፑሚስ የተባለውን ቀላልና ቀዳዳዎች ያሉበትን ድንጋይ ከማዕድን አውጥተው በማቅረብ ተግባር እንዲሰማሩ እንዲፈቅዱ በኦሮሚያ የምስራቅ ሸዋ ቀጠና አስተዳደር በያዝነው ወር የኮንትራት እቅድ ማውጣቱን ብሉምበርግ የዜና አገልግሎት ድረገጽ ጠቁሟል። ፑሚስ ለሲሚንቶ ምርት የሚያገለግል ቀላል ድንጋይ ሲሆን ከማዕድን የማውጣቱን ጉዳይ የሚቆጣጠረው የኢትዮጵያ ማዕከላዊ መንግስት ሳይሆን የክልላዊ ባለሥልጣኖች ናቸው። ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ የአስቸኳይ ጊዜ አስተዳደር ከታወጀ ወዲህ የወጣቶችን ስራ አጥነት ለመቀነስ እየሞከሩ ነው። ዳንጎቴ የስሚንቶ ፋብሪካ በተቃውሞው ወቅት ጥቃት ከተፈጸመባቸው በርካታ የንግድ ተቋማት አንዱ ነው። የዋልታ ኢንፎርሜሽን ማዕከል በገለጸው መሰረት ኦሮሚያ ላይ 12 ሚሊዮን የሚሆኑ ወጣቶች ስራ የላቸውም። ክልሉ ለወጣቶች 950 ሺህ የሥራ ቦታዎች የመፍጠር እቅድ አለው ሲል የብሉምበርግ ዘገባ ጠቅሷል። ሪፖርተር ጋዜጣ በዘገበው መሰረት የፑሚስ ማዕድን በወጣቶች እንዲወጣ ስለቀረበው ሀሳብ በሚነጋገሩበት በአሁኑ ወቅት የዳንጎቴና የደርባ የስሚንቶ ማምረት ስራዎች እንደቆሙ የብሉምበርግ ዘገባ ጠቁሟል። የፑሚስን ድንጋይ ከመሬት ማውጣቱን ለወጣቶች ማህበር እንዲሰጥ የቀረበው ሀሳብ በድንገት የመጣ ነገር ነው ሲሉ የደርባ ዋና ስራ አስፈጻሚና የኢትዮጵያ ሲሚንቶ አምራቾች ማህበር ሊቀመንበር አቶ ኃይሌ አስግዴ መናገራቸውን ሪፖርተር ጋዜጣ እንደዘገበ የብሉምበርግ ድረገጽ ጠቅሷል። የናይጄሪያው ኩባንያ የኦሮሚያ ክልል ባለሥልጣኖች ስላቀረቡት ሐሳብ እየተነጋገረ እንደሆነ የሲሚንቶው ዋጋ እስካልተወደደና የሲሚንቶው ጥራት እስከተጠበቀ ድረስ ኮንትራት ሊፈርም እንደሚችል ድረገጹ አውስቷል። ነገር ግን በፊት ራሳችን እናወጣው የነበረውን አቅርቦት ለወጣቶች ማህበር እንድንሰጥ ካስገደዱን በኋላ ከፍተኛ ዋጋ እንድንከፍል መጠየቅ የለባቸውም ይላል ኩባንያው። በኢትዮጵያው የፌዴራል ማዕድን ሚኒስቴር የማዕድን ገበያ ስራ አስኪያጅ አቶ ተወልደ አባይ ምስራቅ ሸዋ ስላቀረበው ዕቅድ አውቃለሁ፣ ይሁንና የአካባቢው አስተዳደር ለፌዴራል የማዕድን ሚኒስቴሩ ያስታወቀው ነገር የለም ማለታቸውን የብሉምበርግ ጋዜጣ አውስቷል። የክልሉ አስተዳደር የሲሚንቶ ፋብሪካዎቹ እንዲህ አይነት ኮንትራት እንዲፈርሙ የመጠየቅ መብት የለውም፣ ይሁንና ኩባንያዎቹ እንዲህ አይነቱን ኮንትራት ከፈረሙ ኃላፊነቱ የእነሱ ነው ማለታቸውን የብሉምበርግ ድረገጽ ጠቁሟል። ደ ጋርዲያን ጋዜጣ ድረገጽ ደግሞ በአመታዊው የአፍሪቃ የኢኮኖሚና የልማት ጉባኤ ለመሳተፍ ወደ ዩናይትድ ስቴትስ ለመምጣት ቪዛ እንዲሰጣቸው ያመለከቱ እያንዳንዳቸው አፍሪቃውያን ሁሉ ቪዛ እንደተከለከሉ ዘግቧል በካሊፎርኒያ በተካሄደው አመታዊ የአፍሪቃ የንግድ ጉባኤ አፍሪቃውያን አልተገኙበትም ምክንያቱም የጉባኤው መሪዎች በተናገሩት መሰረት ቢያንስ ከ60 እስከ መቶ የሚሆኑ አፍሪቃውያን ቪዛ ተነፍጓቸዋል ይላል ድረገጹ በደቡባዊ ካሊፎርኒያ ዩኒቨርሲቲ ካለፈው ሐሙስ እስካለፈው ቅዳሜ በተካሄደው የሶስት ቀናት የአፍሪቃ ዓለም አቀፍ ንግድና ልማት ጉባኤ ከአፍሪቃ ዙሪያ የተወከሉ ልኡካን አጋርነትን ለማጠናከር ሲባል ከአሜሪካውያን የንግድ መሪዎች ጋር እንዲገናኙ ያደርጋል። የጉባኤው አስተባባሪ ሜሪ ፍላወርስ በተናገሩት መሰረት እያንዳንዱ ቪዛ የጠየቀ አፍሪቃዊ ዜጋ ቪዛ ተነፍጎታል። የቪዛው ክልከላ ከፕሬዚደንት ዶናልድ ትራምፕ ጸረ ኢሚግሬሽን ፖሊሲ ጋር የተያያዘ ይሆን የሚል ጥያቄ እያስነሳ ነው። ትራምፕ ከስድስት ሙስሊሞች የበዙባቸው ሀገሮች የሚጓዙ ሰዎች አሜሪካ እንዳይገቡ ያወጡት እቅድ በፌዴራል ዳኞች ቢታገድም እየገፋበት መሆኑን የጋርዲያን ጋዜጣ ድረገጽ አውስቷል። የጉባኤው አስተባባሪ ፍላወርስ ባለፈው ሰኞ ባደረጉት ቃለ መጠይቅ በትራምፕ ፖሊሲ ምክንያት ይሁን ለረጅም ጊዜ አድሎ ሲፈጽሙ የቆዩት ኤምባሲዎች እድሉን ተጠቅመው እየከለከሉ እንደሆነ ባላውቅም የሚደረገው ያለውን ለማመን ያዳግታል። እንዲህ አይነቱ የንግድ ግንኙነት ለአሜሪካና ለአፍሪቃ የስራ ዕድል የሚፈጥር ነው ሲሉ ፍላወርስ መግለጻቸውን ድረገጹ ጠቅሷል። የትራምፕ አጨቃጫቂ የኢሚግሬሽን ፖሊሲና ልፈፋ በሰፊ በኢንዱስትሪና በማህበራዊ ዘርፎች የእግር ኳስ ተጫዋቾች፣ ሙዚቀኞች፣ ሐኪሞች፣ የቴክኖሎጂ ሰራተኞችና ሌሎችም ወደ ዩናይትድ ስቴትስ ተደራሽነት እንዳያገኙ አድርጓል። በአፍሪቃው የንግድ ጉባኤ ለመሳተፍ አመልክተው ቪዛ ከተከለከሉት መካከል የኢትዮጵያ፣ የናይጄሪያ፣ የካሜሩን፣ የኮንጎ፣ የሲራሊዮን፣ የጊኒ፣ የጋናና የደቡብ አፍሪቃ ይገኙባቸዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቪዛ ስለተከለከሉት የጉባኤ ተሳታፊዎች ጉዳይ ሲጠየቅ ከመናገር ተቆጥቦ በመግለጫ ምላሽ ሰጥቷል። ስለ አንድ ሰው ቪዛ ማግኘትና አለማግኘት ልንናገር አንችልም። አንድ አመልካች በዩናይትድ ስቴትስ የኢሚግሬሽንና የዜግነት ህግ መሰረት ወይም በሌላ ህግ ቪዛ ማግኘት የማይገባ ሆኖ ከተገኘ ይከለከላል፣ ይላል መግለጫው ሲል ደ ጋርዲያን ድረገጽ ላይ የወጣው ጽሁፍ ዘግቧል። አድማጮች፣ የዛሬው አፍሪካ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩ። አድማጮች፣ አሁን ሰጣ ገባ ድኅረ አስቸኳይ ጊዜ አዋጅ መንግስት የወሰዳቸውን እርምጃዎች አንድምታ ለማቃኘትና ዘለቂታ ላለው መፍትሄ አማራጭ መንገዶችን በሁለት ወገን እይታዎች ውስጥ ለመዳሰስ የተነጣጠረ ክርክር ነው። ሰሞነኛ ዜናዎችንና የሀገሪቱ ባለስልጣናት በጉዳዩ ዙሪያ የሰጧቸውን አስተያየቶችም ይዳስሳል። ቀጥሎ የሚቀርበው እሰጥ አገባ አቶ አትክልት አምባዬ ከአዲስ አበባ አቶ ፈቃደ ሸዋቀ እና ከዋሽንግተን ዲሲ ናቸው። የሚከራከሩት ዝግጅቱን የሚመራው የዝግጅቱ አቅራቢ አሉላ ከበደ ነው። አቶ ፈቃደ ሸዋቀና ይጀምራሉ። የተናገሩት በጣም የተለያየ ነገር፣ የተወሰነ ደረጃ ተቃራኒ ነገር ነው። ትምህርትነትም አለው። ውሳኔ የት ነው የሚሰጠው? እንዴት ነው የሚሰጠው? ኢትዮጵያ ማን ነው የሚሰጠው የሚለውንም ጥያቄ ልናነሳ የሚያደርገን ነው። እሱን ባናውቅም ሌላው ችግሩ ተወግዷል እና ወደ መሰረታዊ ህይወት ማህበረሰቡ በቀጥታ ይመለሳል ምናምን የሚለውን አሁን የተፈጠረው ኃይል የፈጠረው ነገር አለ። ምንም ጥያቄ የሌለው ነገር ከባድ ኃይል ነው መንግስት የተጠቀመው ማንም መንግስት ዜጎች ላይ ሊጠቀምበት የማይችል በጣም ከባድ የሆነ አሳዛኝ እርምጃ ነው ዜጎች ላይ የተወሰደው። እንዳየ ነው እና ብዙ ሰዎች ናቸው የሞቱት ይሄ ኃይል እና ደግሞ የተሰማራውም ኃይል ብዛት የተነሳ አመፅ ቢያበርድ በጣም ልንገረም አይገባም። በዛ ምክንያት የበረደ አመፅ ነው የምናየው አሁን ያለበትም ስቴጅ ቢሆን በዛ ፍራቻ የለሰልሰና የበረደ ህዝብ እንጂ ተስፋ ኖሮት መንግስት ጥያቄዎችን ይመልስልኛል ብሎ ተማምኖ የተቀመጠ ማህበረሰብ አላይም ምናልባት የተማረው ነገር መብቴን ማስከበር የምችለው በራሴ ኃይል ነው፣ የሚደርስብኝን ውርደት ማስቆም የምችለው ራሴ ነኝ የሚል ትምህርት ተምሮ የሚወጣ ነው፣ ከዚህ ሂደት እና እሱንም ማሰብ ያስፈልጋል። በጉልበት መንገድ ብቻ አቴንሽን ከመንግስት እንደሚገኝ በደንብ ነው የተማረው ማህበረሰባ እኔ ሳይሆን መልካም እስኪ ዘለቄታ ያለውን ሁኔታ ወደሚመለከቱ ርዕሰ ጉዳዮች ደግሞ እናምራ። ይሄ ክርክር በዋናነት ትኩረቱም ድህረ አስቸኳይ ጊዜ አዋጅ ነውና አሁንም በእነኚህ ሁለት ባለሥልጣናት ከተሰጡ በአንድ በኩል የአስቸኳይ ጊዜ አዋጁን ማብቃት ምክንያትና በሌላ ወገን ደግሞ እንደ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ደግሞ እንዲያውም እንዲራዘም ምክንያት ከሆኑ ሀሳቦች ጋር የሚታዩትን እንስማና ተከታይ ጥያቄዎች ላንሳ። በቅድሚያ ጠቅላይ ሚኒስትር ኃይለ ማርያም እንስማ። ቀረብኩት ማብራሪያ መሰረት በተደረገው የህዝብ አስተያየት ጥናት ወደ ሰማኒያ ሁለት በመቶ የሚሆነው በጥናቱ የተሳተፈው ህዝብ የአስቸኳይ ጊዜ አዋጅ ሙሉ በሙሉ ወይም በከፊል እንዲቀጥል የሚል አስተያየት እንዳላቸው ለመረዳት ችለናል። የአስቸኳይ ጊዜ አዋጅ ውስጥ ጸንቶ በሚቆይበት በሚቀጥለው አንድ ወር ጊዜ ውስጥ ጥልቅ ጥናት በማካሄድ ለተከበረው ምክር ቤት የጥናቱን ውጤት በማቅረብ የምናጸድግበት ሁኔታ ይኖራል። ጠቅላይ ሚኒስትር ኃይለማርያም ደሳለኝ ቀደም ብለው የገለጹት ውይይት የትና መቼ እንደተካሄደ አልተናገሩም። አሁንም ያነሱት ጥናቱ የትና መቼ በማን እንደተካሄደ አልገለጹም። ነገር ግን የአገሪቱ አብዛኛው ህዝብ የዚህ አስቸኳይ ጊዜ አዋጅ መራዘምን መፍቀዱን ወይም መፈለጉን ነው የጠቆሙት። እስኪ አሁን ደግሞ የማዝዣ ጣቢያው ወይም የእዝ መምሪያው ዋና ጸሐፊ አቶ ሲራጅ ፈጌሳን እንስማና የሁለቱንም ግራና ቀኝ የምትመለከቱበትን ጥያቄ አስከትላለሁ። እነኚህ እርምጃዎች ቀሪ እንዲሆነ የተደረጉበት መሰረታዊ ምክንያት አንደኛ አሁን ባለንበት ደረጃ ላይ የነበረው ሁከትና ብጥብጥ በከፍተኛ ሁኔታ የቀነሰበት ሁኔታ ነው ያለው። ይህ በመሆኑ እነኚህ ችግሮች ሲፈጠሩ ወይም እነኚህ ክልክላዎች ሲጣሱ በመደበኛው የህግ አግባብም ጭምር መቆጣጠርና ተግባራዊ ማድረግ የሚቻልበት ሁኔታ ያለ በመሆኑ ከዚህ በተጨማሪ አንዳንድ ቦታዎች ላይም ይነሱ የነበሩት ከህዝብ ጋር ይነሱ የነበሩት የጸጥታ አካላት ሳይሆን በጸጥታ አካላት ተመሳስለው እነኚህን አጋጣሚ ተጠቅመው የተለያዩ የራሳቸውን ስራ ሲሰሩ የነበሩ ወይም ደግሞ አልፎ አልፎ ደግሞ ስነ ምግባር የጎደላቸው የጸጥታ አካላትን ጭምር ከመልካም አስተዳደር ጋር ተያይዘ እንደዚህ አይነት ድርጊቶች ሲሳተፉ የነበሩበትንም እድል ጭምር የሚያስቀር ስለሆነ ከአንዳንድ የህብረተሰብ ክፍሎች የሚነሱ የነበሩ ጥያቄዎች ስለነበሩ ይህን ታሳቢ በማድረግ እነኚህ እርምጃዎች እንዲቀሩ ተደርገዋል ማለት ነው። እንደ ሰማችሁት አቶ ሲራጅ ፈጌሳ በመደበኛው ሕግ መቆጣጠር የሚቻል በመሆኑ ነው የሚሉት። የአስቸኳይ ጊዜ አዋጅ በትርጓሜም ወይም በሀሳብ በጭብጥ ደረጃም ከአቅም በላይ የሆኑ መደበኛ ሕግ ሊገዛቸው የማይችሉ ሁኔታዎች ሲፈጠሩ የሚወጣ መሆኑ ይታወቃል። አቶ አትክልት በመደበኛው ሕግ መቆጣጠር የሚያስችል ሰላምና መረጋጋት መጥቷል ከተባለ የአስቸኳይ ጊዜ አዋጁን ዳግም ማራዘም በእርግጥ ለምን ያስፈልጋል? በነኚህ በሁለቱ የሀገሪቱ ከፍተኛ ባለስልጣናት በቀረቡ አስተያየቶች ውስጥ ውስጥ ልዩነት አይመለከቱም? እኔ እንግዲህ እንደ አረዳዳችን ነው። አቶ ሲራጅ የሚገልጹት ያለው ቀሪ እንዲሆኑ በተደረጉት ስፔሲፊክ ጉዳዮች ላይ ብቻ ነው የሚናገሩት ያለሁ። በአጠቃላይ የአስቸኳይ ጊዜ አዋጁ ይነሳ አያስፈልግም፣ በመደበኛው ፍርድ ቤት በመደበኛው የመንግስት አሰራር ሁሉንም ኮንትሮል እናደርጋለን የሚል መልዕክት ያለ የሚያስተላልፉት ያለ የተወሰኑ ነገሮች እነዚህ እነዚህ ነገሮች እንዲቀሩ ተደርገዋል ብለዋል። እነዚህ እንዲቀረ የተደረጉበት ምክንያት በመደበኛው የመንግስት ስርዓት መመለስ መስተካከል ማረም ስለሚቻል የተወሰኑ ነገሮች ላይ ናቸው፣ ሁሉንም አይደለም የሚናገሩት ያለ። ስለዚህ የተወሰኑ ነገሮች እንዲነሱ ቀሪ እንዲሆኑ ተደርገዋል። እነዚህ ቀሪ እንዲሆኑ የተደረጉት ነገሮች ደግሞ በመደበኛው የመንግስት አሰራር በመደበኛው የመንግስት የህግ ስርዓት በዛ ማዕቀፍ መስተካከል የሚችሉ ስለሆኑ ነው ነው የሚልት ያለ እንጂ ሁሉም ይነሳላሉ ጠቅላይ ሚኒስትሩ የሚሉት ያለው የጥናቱ ምንጭ የት እንደሆነ አሉላ እንዳልከው፣ እሱ እስማማለሁ፣ አናውቀውም። ግን ሳይጠና ተጠንቷል የሚል መረጃ ያቀርባሉ የሚል እምነት የለኝም። እዚህ አካባቢ አዲስ አበባ ሆነን እንደ የተለያየ ሕብረተሰብ ክፍል የምናነጋግር ሰዎች ነን። በአስቸኳይ ጊዜ አዋጁ አስፈላጊነት ላይ አብዛኛው ሕዝብ እንደሚስማማ እኔ እርግጠኛ ነኝ። እራሴ የማየው ነው። ቀጣሪነቱን አለምናገር ያለ መጀመሪያ አዋጁ ሲታወጅ ሀገሪቱን ያረጋጋ እንደገና ወደ ኖርማል ሁኔታ ሀገሪቱ እንድትመለስ ያደረገ ስለነበረ ደስተኛ ነው። ከዛ ስጋት ነፃ ያልወጣው ህዝብ እንደገና ወደ ብጥብጥ እንገባለን፣ እንደገና ሀገር ወደ አልተፈለገ ረብሻ ትገባለች ብሎ የሚሰጋ ሰው እንዲቀጥል የሚፈልግ ብዙ ሰው አለ። ምክንያቱ አሁን ጥናት አድርገን ይህን ያህል ፐርሰንት ይፈልጋል፣ ይህን ያህል ፐርሰንት አይፈልግም ማለት ባይቻልም፣ ግን አስቸኳይ ጊዜ አዋጁ ያመጣው ለውጥ ጥሩ ነው። ምን እስካደረግን ሰላማዊ የሆኑ ሰዎች የአስቸኳይ ጊዜ አዋጁ በመታወጁ ምክንያት ምን መብት አጣት የሚል ጥያቄ የሚያነሱ ሰዎች አሉ። ምንም ነገር አላጣንም። የአስቸኳይ ጊዜ አዋጁ ወጥቶ ረብሸኛውን የሀገሪቱን ሰላም የሚያናጋውን የእሱን መብት ነው የከለከለ እንጂ የደህነኛውን ዜጋ መብት አልከለከለም። ስለዚህ ቢቀጥልም ጉዳያችን አይደለም የሚል የህብረተሰብ ክፍል እንዳለ እሱ ታሳቢ እናደርጋለን። ዋናው ነገር የሚመስለኝ ግን የአስቸኳይ ጊዜ አዋጁ በጣም ተጋድ ነው የሚል ነገር ቱርክ የተደረገው ለምንድን ነው የማናነሳው? ፈረንሳይ ተደርጓል። ያለፈው የብዙ አመት ታሪክ ሳይሆን ቱርክ የተደረገው የመፈንቅለ መንግስት እሱን ለማስተካከል የተወሰደው የአስቸኳይ ጊዜ አዋጅ ሲል አለ። ፈረንሳይም ሲል አለ። ከዛ በተለይ የመንገዱ መንገድ ለምንድነው ነው ኢትዮጵያ የምናየው ያለ ነው። መንግስት ያንን ካወጀ በኋላ በዜጎች ላይ ምን አይነት አስከፊ እርምጃ ወሰደ? ምንም አልተደረገም። ታሰሩ ሰዎች ተጣሩ፣ ትምህርት ተሰጣቸው፣ በየደረጃው እየተፈቱ እየተለቀቁ ነው የሄዱት። በወንጀል የሚጠየቁ ሰዎች ካሉ ደግሞ ይጠየቃሉ፣ ይጠየቃሉ። ወንጀለኛ መታሰርም መጠየቅም ያለበት ይመስለኛል። ስለዚህ እኔ በሁለቱ ባለስልጣኖች መካከል የተለያየ ነገር እየሰማው አይደለም። ተመሳሳይ የሆነ ነገር ነው የምሰማ ያለሁት። እንደዛ ብናየው ነው የሚሻለው የሚመስለው። መልካም። በአስቸኳይ ጊዜ አዋጁ ምን ተደረገ የሚለውን ትልቅ ጭብጥ አንስተዋል አቶ አትክልት። ኋላ ላይ እናነሳለን። እድል መስጠት አለብኝ። አቶ ፈቃደ፣ ለእርሶ፣ እርሶስ በሁለቱም ባለስልጣናት የተገለጸውን በአቶ አትክልት የተሰማውን ጨምሮ የእርሶስ አስተያየት ምንድን ነው? እሺ፣ መጀመሪያ ነገር ሁላችንም በጋራ የምናውቀው ነገር ነው፣ ሚስጥር አይደለም። እዚህ ማንን መሸወድ አይቻልም። እንዲያ ነው። ሁለት ይሄ የስርአት ለምንድን ነው ኢትዮጵያ ላይ እንትን የሚሆነው ቱርክ አልነበረም ወይ ምናምን ምናምን የሚል ነገር ሰማት ካቶ አታክልት በጣም የሚገርም ነው። ጊዜያዊ አዋጅን እንደዚህ በቀላሉ ማየት ጊዜያዊ አዋጅ እኮ መብት መንጠቅ፣ ያን ህዝብ ካለ ፍርድ መግደል፣ ሲቪል ራይት በሙሉ መግፈፍ ማለት ነው። ይሄ ቀላል ነገር አይደለም። በአለም ላይ ደግሞ አሁን ብንቆጥር አሁን ራይት ነው በመቶ ከሚቆጠሩ ሀገሮች አራትና አምስት ሀገሮች አይበልጥም ጊዜያዊ አዋጅ ስር ያሉት በዚህ ማፈር ሁሉ ይገባል። ከአለም ሀገራት እኛ እዚህ ውስጥ መሆናቸው ሊያሳፍረን ይገባል። ሁለተኛ የጥሩ ነገር ምስክር አይደለም ጊዜያዊ አዋጅ። አንድ ሀገር ውስጥ በጣም ጤናው የተበላሸ ስርዓት፣ ወደ አደጋ የሚሄድ ስርዓት፣ የማስተዳደርን ጥበብ በቅጡ ያልተረዳ መንግስት የነገሰበት ሀገር መኖሩን የሚያሳይ ነው። የሲሪየስ ችግር ምልክት ነው። ምናለ ኢትዮጵያ ውስጥ ብቻ ስለታየ ነው ምናም ብለን እንለው አይደለም በዓለም ላይ ከሶስት እና አራት የማይበልጡ ሀገሮች ናቸው እንዲህ አይነት ችግር ያላቸው። እነሱም ችግራቸውን በጣም ሲሪየስሊ ነው የሚቆጥሩት እና እንደዛ ባናየው ጥሩ ነው። አሁን በተያያዘው መንገድም የሀገሪቱን ችግር ለመፍታት ብዙ መሄድም የሚቻል አይመስለኝ ምክንያቱም አንድ ነገር ይነገርና ይነገርና እውነት ሆኖ ቁጭ ይላል እና እሱን ተቀብለን ነው ይሄ ነው ችግሩ የምንለው እንጂ ችግሩ ይሄ ነው ብሎ ጣቱን ቀስሮ ሊጠቁም የሚችል ሰው የለም። ምክንያቱም በደንብ ያጠናው የለም። የችግሩ መፍትሄ ነው ማለትም አይቻልም። በምን ምክንያት ሁሉንም የመንግስት አስተዳደርን በሙሉ ጠረጴዛ ላይ አወጥቶ በልክና በስርዓት ኤክስፔክቴሽን ሲቻልም በማህበራዊ ሳይንስ ህግ እየሄድ ነው እነዚህ ነገሮች ብሎ መጠየቅ ያስፈልጋል እንጂ ከዚሁ ምናልባት ዞሮ ተመሳሳይ ችግር ፈታ አይታየኝም። መልካም እስኪ ከፍላጎት ልዩነቶች ባሻገር ከጥፋትና ከቅጣት ባሻገር ምንም እንኳን የአስቸኳይ ጊዜ አዋጁ ያላለቀ ቢመስልም ከዚህ ያላለቀ ከሚመስለው የአስቸኳይ ጊዜ አዋጅ ባሻገር መላ ናቸው። አገርን ወደ ተሻለ አዝማሚያ ያመጣሉ። የህብረተሰብ ፍላጎቶች አግባብ መልስ እንዲያገኙ ይረዳል። የምትሏቸውን አልፋችሁ ለማየት ሞክሩ። በአስቸኳይ ጊዜ አዋጅ እና በተወሰዱ እርምጃዎችም ሆነ አሁን ሊኬድ በተያያዘበት የህዝብ ጥያቄዎች መልስ አግኝተዋል ወይ? ኃይልና አስቸኳይ ጊዜ አዋጅ በሚያመጣቸው ጫናዎች የሚቋጭ ሳይሆን የህዝብ ፍላጎትን በአግባቡ በትክክል ለአንድ አስተዳዳሪ መልስ መስጠት የሚችል አቅጣጫ ፍንጭ ይታየታል ወይ? አቶ አትክልት፣ ክርክሯ አላበቃም። ሳምንት ይቀጥላል። ሰዓታችን አልቋል። የተከበራችሁ አድማጮች ነገ ቅዳሜ ቆይታ ከሀብታሙ አያሌው ጋር ተነጎዳ እሁድ ራዲዮ መጽሄት ይቀርባሉ። ለዛሬው አብራችሁን ስላመሻችሁ